ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል፣ የተከበራችሁ አድማጮች የዕለተ ሐሙስ ጥቅምት 1 2011 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጂ ይታይና አዲሱ አበበንን ለምሽቱ የያዝናቸውን ቅንብሮች እናስተዋውቃችሁ። ሐዋሳ ከተማ ገበያ ላይ የደረሰው የእሳት ቃጠሎ የነጋዴዎቹን ንብረት ሙሉ በሙሉ አውድመዋል ሲሉ ነዋሪዎች ገለጡ። በህዝብ ቁጥር ቢት ስታይ በጣም በብዙ ሺ የሚቆጥር ህዝብ ነው። እንግዲህ እያንዳንዱ ንብረት ምን ያህል እንደሆነ አሁን ለመገመት በጣም ከባድ ነው። እንደኛ የተቃጠለበትም ዙሪያውን ስታይ በጣም ሰፊ ሽፋን የያዘ ነው እና ይሄን አለ ብሎ ለመገመት በጣም ያሰገራል። በጣም በጣም ብዙ ነው። ንብረት ከተቃጠለባቸው ነጋዴዎች አንዱ ናቸው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ሌሎችም ዘገባዎች አሉን። በወቅታዊ ዜና የመከላከያ ሰራዊት አባላት በቤተ መንግስት ቅሬታቸውን ለጠቅላይ ሚኒስትር አብይ አህመድ ማሰማታቸው ጉዳይ ላይ ትንታኔ የሚሰጡን እንግዳ ለሁለተኛው አጋማሽ ይዘናል። በብርሃን ኃይሉ የፕሮግራም አቀናባሪነትና በሲድራቅ የቴክኒክ መሐንዲስነት እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ ዜናው እናልፋለን። በሻሸመኔ ከተማ ነሐሴ 6 2010 ዓ ም ከተፈጸመው የሰው መግደል ወንጀል ጋር ተያይዞ በስድስት ሰዎች ላይ ክስ ተከፍቷል። ምርመራውን አጠናክሮ ክሱን ለመክፈት ከክልል እስከ ከተማ ድረስ የተዋቀረ አንድ የፖሊስና የአቃቤ ሕግ ቡድን ተቋቁሞ ምርመራውን ሲያከናውን እንደነበረ ተገልጿል። ሙክታር ጀማል የሻሸመኔ ፖሊስ መምሪያ አዛዥን አነጋግሮ ተከታዩን ዘገባ ልኳል። ኮማንደር መኮንን ታደሰ የሻሸመኔ ከተማ ፖሊስ መምሪያ ኃላፊ፣ ክዶ በጣም እናመሰግኖታለን። በሻሸመኔ ከተማ በዜሮ ስድስት አስራ ሁለተኛ ወር ሁለት ሺህ አስር በነበረው ዝግጅት ላይ የሰው መግደል ወንጀል ተከስቶ ነበር። ያ የሰው መግደል ሰው ከተገደለ በኋላ የመዘግዘቅና ሌሎች ኢሰብአዊ ድርጊቶችን ነበር ሲስተዋሉ የነበሩት። እሱን በተመለከተ ክሱ ወደ ፍርድ ቤት መቅረቡ እየተነሳ ነው ያለው። እስቲ ስለ ክሱና ምርመራዊ ነገሩ እንግዲህ ፖሊስ ባደረገው ክትትልና ከዝ ባገኘው ጥቆማ ከዚህ ከግድያ ጋር በቀጥታ ወይም በተዘዋዋሪ እጃቸው አለበት ተብለው የተጠረጠሩ አስራ አራት ተጠርጣሪዎች በቁጥጥር ስር ውለው ምርመራ ሲካሄድባቸው ነው ቆየው እዲህ ከነዚህ በቁጥጥር እስካሁን አስራት ሰዎች ውስጥ በትላንትና ሁለት መራበር ሲዞን ቃሚክ በስድስት ሰዎች ላይ የክስ ክስ መስርቶ ቻርጅ ሰጥቷቸዋል ክስና የተፈጠረውን ወንጀል ሂደት በተመለከተ የቆየ አይነት ነገር ነው። በጣም ተጓቷል የሚል የሚነሱ ሀሳቦች አሉ። ምን ነበር የቆየበት ምክንያት? ወደ ፍርድ ቤት አቅርቦ ክስ ለመጀመር ማለት ነው። አልቆይም ኦልሬዲ፣ አንደኛ ሰዎችን ለመያዝ ሰዎች ይሰወራሉ፣ ወንጀል የሰራ ሰው በቶሎ መገለጥ አይችልም። ሁለተኛ ደግሞ በእነዚህ ሰዎች ላይ ማስረጃ ማጠናከር የቪዲዮ ማስረጃ፣ የሰው ማስረጃ፣ ሌሎች ቴክኒካል ማስረጃዎችን ማሰባሰብ እንጂ በስራ ሂደት ላይ ነው። ይሄም የተሰራው ከኦሮሚያ ፖሊስ ኮሚሽን ከኦሮሚያ ፍትህ ቢሮ ከዞን አቃቢ ከዞን ፖሊስ ከተማ አቃቢ ከተማ ፖሊስ ይሄ ግሩፕ ተባብ ነው። ነገሮች በስራ ላይ ነው የቆዩት እንጂ ሌላ እንዝላልነት ወይ ደግሞ ስራውን ለማጓዝ ሲደረገ ነገር ሳይሆን ብዙ ማጣራት ስለሚያስፈልግ በዚህ ምክንያት ነው እንጂ በሌላ ምክንያት አለ ቆየ። ተጠርጥረው ቁጥጥር ስር ከዋሉ አስራ አራት ተጠርጣሪዎች ውስጥ ስድስቱ የክስ ቻርጅ ተሰጥቷቸው ዛሬ ክስ ተከፍቶባቸዋል ብለዋል። የቀሩት ስምንቶቹ ተጠርጣሪዎች እጣ ፈንታል ምንድን ነው የሚሆነው? ይህኛው ለምን ቀደመ ኛው ለምን ዘገየ የምለሆነ የቴክኒክ ስራ ነው። የምርመራ ቡድኑ ስራ ነው። እነሱ ግን ሁሉም እየሄዱበት ነው ያሉት። ዞሮ ዞሮ ምርመራ ማለት እውነትን ማፈላለግ ነው። ወንጀል ውስጥ ያለ ሰው ለሕግ ማቅረቡ፣ ወንጀል ውስጥ የሌለ ሰው ደግሞ እውነተኛ ከሆነ ንጽህናውን ማረጋገጥ ስለሆነ በዚህ መልኩ በጥበቅ እየተከደበት ስለሆነ ባለሙያቸው ተግባር ይመስለኛል። ማንደር መኮንን ታደሰ የሻሸመኔ ከተማ ፖሊስ መምሪያ አዛዥ፣ አሜሪካ ድምፅ አድማጮችም በጣም ነው የማመሰግነው። አመሰግናለሁ። ፀረ ሰላም ኃይሎች ባላቸው አካላት በዜጎች ላይ የሚፈጸሙ ጥቃቶችን መንግስት በአስቸኳይ እንዲያስቆም የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ጠየቀ። ወንጀለኞቹ በህግ እንዲጠየቁም ጥሪ አቅርቧል። መለስካቸው አማሃ ዘገባ አለው። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ በጽሑፍ ያሰራጨው መግለጫ ካለፈው ሳምንት ጀምሮ በቤንሻንጉል ጉሙዝ ክልል ከባድ የጦር መሳሪያ የታጠቁ አካላት ብሔር ተኮር የሆነ ጥቃት እየፈጸሙ ናቸው ሲል ይከሳል። በተለይም በዚህ ክልል ነዋሪ በነበሩ የኦሮሞ ብሔር አባላትና በሌሎችም የተለያዩ ብሔር ብሔረሰቦች አባላት ላይ ግድያና የማፈናቀል እርምጃ እንደወሰደም ይናገራል። በዚህ እርምጃ ምክንያትም ከመቶ በላይ ዜጎች ሕይወታቸውን እንዳጡ በርካቶች እንደቆሰሩና ከመቶ ሺህ በላይ ዜጎችም ከቤት ንብረታቸው መፈናቀላቸውን ይኸው የፓርቲው የጽሑፍ መግለጫ ይዘረዝራል። እነዚህ ከተለያዩ ብሔር ብሔረሰብ የመጡ ናቸው ያላቸው የተፈናቀሉ ዜጎችም በአሁኑ ወቅት በአቅራቢያው በሚገኙ የኦሮሚያ ክልል ዞኖች ተጠልለው ይገኛሉ ብለዋል። በተመሳሳይም በመስከረም ወር አጋማሽ በደቡብ ክልል በከፋ ዞን ደቻ ወረዳ በአምስት ቀበሌዎች ሲኖሩ በነበሩ የከምባታና የጠንባሮ ብሔረሰቦች አባላት ከደቡብ ሱዳን አካባቢዎች የመጡ ታጣቂዎች አድርሰዋል ባለው ጥቃት ከሀያ በላይ ሰዎች መገደላቸውን መግለጫው ያስረዳል። በዚህ ጥቃትም በርካታ ዜጎች ቆስለዋል፣ ተፈናቅለዋል። መግለጫው በተመሳሳይ ሁኔታ በአገሪቱ በአሁኑ ወቅት እየተፈጽሙ ናቸው ያላቸውን ሕገ ወጥ ድርጊቶችም ዘርዝረዋል። ቀጠላ አድርጎም እነዚህ ጥቃቶች በአገሪቱ የተለያዩ አካባቢዎች እየተለመዱ መምጣታቸውን በመጥቀስ በመንግሥት በኩልም ችግሮቹ የታወቁ ናቸው ይላል። ይሁንና መንግሥት እነዚህን ዘግናኝ የወንጀል ድርጊቶች ለማስቆም ወቅታዊና ተመጣጣኝ እርምጃዎች እንዳልወሰደ በመግለጽ በጽኑ ይነቅፋል። በመጨረሻም ኢሶዴፓ በጸረ ሰላም ኃይሎች በዜጎቻችን ላይ እየተፈጸሙ ያሉ ጥቃቶችን በአስቸኳይ በማስቆምና ዜጎችን ዘላቂ ሰላም የሚያገኙበትና ደህንነታቸው የሚረጋገጥበትን ተጨባጭ እርምጃዎች መንግሥት እንዲወስድ ጠይቋል። ጥቃት በማድረስ ላይ የሚገኙ ወንጀለኞችም በሕግ ፊት ቀርበው እንዲጠየቁ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሐዋሳ ከተማ ከትናንት በስቲያ መስከረም 29 ምሽቱ ላይ በተለምዶ አሮጌው ገበያ ተብሎ በሚጠራው ትልቁ የከተማው የገበያ ስፍራ የደረሰው የእሳት ቃጠሎ የነጋዴዎቹን ንብረት ሙሉ ለሙሉ ማውደሙን ነዋሪዎች ገልጸዋል። ነዋሪዎቹ ቃጠሎው ብሔርን ስለ ቃጠሎው ያለውን ዝርዝር ሁኔታ በአብይ ርዕስ እናቀርባለን። ወደ ሱዳን ትሄድልኝ የሱዳን መንግስት ባለፈው እሁድ የፓውንዱን ምንዛሬ ዋጋ በግማሽ ያህል እንደቀነሰ ይፋ ማድረጉን ተከትሎ ብዙ ሱዳናውያን ቅሬታ እያሰሙ ነው። መንግስት ይህን እርምጃ የወሰደው አገሪቱን ከባድ የኢኮኖሚ ቀውስ በመታት ወቅት እንደሆነም ተመልክቷል። በሌላ በኩል ዩናይትድ ስቴትስ ለረጅም ጊዜ ጥላባት የቆየችው የኢኮኖሚ ማዕቀብ እንደ አውሮፓ አቆጣጠር በ2017 ቢያበቃም ተስፋ የተደረገው የምጣኔ ሀብት እንደገና ማንሰራራት አላሳየም። ዩናይትድ ስቴትስ አሁንም ሽብርተኝነትን ይደግፋሉ ብላ ከፈረጀቻቸው መንግስታት ውስጥ ሱዳን አንዷ ናት። በመጽሔቱ ዘገባ ይኖረናል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዋሽንግተን ና ቤጂንግ በአፍሪካ ከፍተኛው የምጣኔ ሀብት ተዋናይ ለመሆን ከባድ ጥረት ይዘዋል። ቻይና ታዳጊውን የአህጉሪቱን ኢኮኖሚ ለማጠናከር በያዘችው ጥረት በበርካታ ተቋማት ግንባታ ፕሮጀክቶችና በውጭ እርዳታ ላይ በብዙ ቢሊዮኖች የሚገመት ዶላር አፍስሳለች። ዩናይትድ ስቴትስ ግን እነዚህን በመሳሰሉ ጥረቶች ብዙ ርቀት ወደ ኋላ ናት ሲሉ አንዳንድ ወገኖች ይናገራሉ። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ይተነትነዋል። በኢንዶኔዥያዋ ጃቫና ባሊ ደሴቶች በደረሰ ከባድ ርዕደ ምድር ሶስት ሰዎች መሞታቸው ተገለጠ። አደጋው በአካባቢው የነበረውን የነዋሪዎች ጭንቀት ያባበሰ እንደሆነም ተመልክቷል። ሶስቱ ሰዎች የሞቱት በሬክተር መለኪያ 6 ነጥብ ዜሮ የተመዘገበውና አያሌ ውድመት እያደረሰው ርዕደ ምድር በደረሰባት በጃባ ደሴት ነው ተብሏል። ዓመታዊው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ስብሰባዎች የሚስተናገዱባት የባሊ ደሴት ነዋሪዎች ንብረቶቻቸውን እና አንዳንድ ቁሳቁሶችን በማውጣት ተጠምደው እንደነበርም ተገልጧል። በባሊ ደሴት አካባቢ በተለይ ስለ ደረሰው አደጋ የተሰማ ነገር የለም። ስለ ሱናሚ የተሰጠ ማስጠንቀቂያም አልተነገረም። የሳውዲው ጋዜጠኛ ጀማል ካሾጊ በድንገት መጥፋትና የደረሰበት አለመታወቁ በሳውዲ ባለስልጣናትና በሸሪኮቿ ላይ ማዕቀብ የሚያስከትል በመሆኑ ፕሬዚደንት ዶናልድ ትራምፕ አስቸኳይ ምርመራ እንዲያካሂዱ አንድ የዩናይትድ ስቴትስ የሴነተሮች ቡድን ጥሪ አቅርበዋል። ትናንት ረቡ ለፕሬዝደንት ትራምፕ የተላከው የሴነተሮቹ ደብዳቤ ጋዜጠኛው ባለፈው ሳምንት ኢስታንቡል ቱርክ ውስጥ ወደሚገኘው የሳውዲ ቆንስላ ጽህፈት ቤት ከገባበት ዕለት ጀምሮ ያልታየና ወደ ምን እንደገባም ያልታወቀ መሆኑን ገልጿል። ለዋሽንግተን ፖስት ጋዜጣ የሚጽፍ የነበረው ጃማል ካሾጊ ማን ያውቃል፣ የዓለም አቀፍ ሰብአዊ መብት ጥሰት ሰለባም ሊሆን ይችላል ያለው ደብዳቤ ፕሬዚደንት ትራምፕ ለውሳኔያቸው ይረዳ ከሆነ ከሳውዲ መንግስት ከፍተኛ ባለሥልጣናት የሚያገኙትን ተገቢ መረጃም እንደ ግብአት ሊጠቀሙበት እንደሚችሉ ጠቁመዋል። ይህ በዚህ እንዳለ የሳውዲው ጋዜጠኛ ጀማል ካሾጊ የደረሰበት መጥፋት ምናልባትም ተገድሎ ይሆናል የሚለው ጥርጣሬ በዓለማችን ጋዜጠኞች የሚደርስባቸውን ስጋት የሚጨምር መሆኑን የአሜሪካ ድምጽ ቪኦኤ ዲሬክተር አማንዳ በኔት አስታውቀዋል። ቪኦኤም ሆነ እዚህ በዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ የምንገኝ ሁላችን የፕሬስ ነጻነት ለዲሞክራሲያዊ ስርዓትና ለመልካም አስተዳደር ምስረታ ወሳኝ መሆኑን እናምናለን ያሉት ዲሬክተሯ አማንዳ ጋዜጠኞች ስራቸውን ያለአንዳች ስጋትና ፍርሃት ያለምንም ወከባና ከዚያም የከፋ ችግር የመከወን ነጻነት ይገባቸዋል ብለዋል። ስለዚህም መንግስታት ሁሉ ለዚህ ከፍተኛ ጉዳይ ተገቢውን ትኩረት እንዲሰጡ ያሳሰቡት የቪኦኤዋ ዲሬክተር አማንዳ በኔት ዋና መስሪያ ቤቱ ዩናይትድ ስቴትስ ውስጥ በሆነው የሳውዲው ጋዜጠኛ ጃማል ከሾጊ ዙሪያ ለደረሰው አሳዛኝ ክስተት ድጋፋቸውን እንዲሰጡም ጥሪ አቅርበዋል። በሌላ በኩል የሳውዲ አረቢያው ጋዜጠኛ የሆነውና የዋሽንግተን ፖስት ጋዜጣ የሚጽፈው የጃማል ከሾጊ ደብዛ ድንገት መጥፋት በጥልቅ ያሳሰባቸው መሆኑን የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ ዋና ሥራ አስፈጻሚ ጃን ላንሲንግ አስታውቀዋል። ካሾጊ የሚገኝበት ቦታና ሁኔታ እንዲታወቅ እየጎተጎቱ ካሉ የሚዲያ የመንግስታትና የሰብአዊ መብቶች ተሟጋጅ ተቋማት መሪዎች ከተባበረ ጥረት ጋር እንደሚንቀሳቀሱም ሚስተር ላንሲንግ ዛሬ በጽሁፍ ባወጡት መግለጫ አመልክተዋል። ይህ አጋጣሚ በሚያሳዝን ሁኔታ በፕሬስ ላይ በዓለም ዙሪያ እያደገ የመጣው ስጋት አካል ነው ብለዋል ላንሲንግ የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ መረብ አካላት ለሆኑት ለአሜሪካ ድምፅ ለነጻው አውሮፓ ሬዲዮ ሬዲዮ ሊበርቲ ለኩባ ብሮድካስቲንግ ቢሮ ለነጻ እስያ ራዲዮና ለመካከለኛው ምስራቅ ብሮድካስቲንግ መረብ የሚሰሩ ጋዜጠኞችን ጨምሮ በመላው ዓለም ያሉ ጋዜጠኞች እውነት ለመዘገብ ሲንቀሳቀሱ በየዕለቱ በህይወታቸውና በኑሯቸው ላይ አደጋ ይደቀንባቸዋል ብለዋል። በማዕከልም ዋና ስራ አስፈጻሚው በመቀጠልም በዓለም ዙሪያ ያሉ በሙስና የተዋጡና ጨቋኝ መንግስታት መረጃን የመቆጣጠርና ነጻ ሚዲያን የማፈን ባህሪ ይናገራሉ ብለዋል። ዜናው አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የ ሐሙስ ምሽት ፕሮግራማችን ነው። የምናስተናግዳችሁም ቆንጅ ይታየና አዲሱ አበበንን። ለሁለተኛው አጋማሽ በወቅታዊ ዜና ላይ ትንታኔ የሚሰጠውን እንግዳ ይኖሩናል። በአጭሩ እናስተዋውቅና ወደ ዘገባዎቹን እንሸጋግራለን። አብራችሁን ቆዩ። በወታደራዊ ባህልም ሆነ በኢትዮጵያዊነት አንጻር ትክክል ነው ብዬ አላምንም። አንድ የታጠቀ ኃይል ቤተ መንግስት ሄዶ ርዕሰ ብሄሩን በቀጥታ ካላነጋገርኩ መጠየቅ አይችልም። ይህን ካደረገ ይህንን የመራው መቀጣት አለበት። ወታደሮችም ስራ ስርዓት አለመከተላቸው የስለት ስርዓታዊ እርምጃ ሊወሰድባቸው ያስፈልጋል ብዬ አስባለሁ። በሲቪልም በወታደራዊም ዘርፍ በኃላፊነት የሰሩ ሻለቃ ዳዊት ወልደ ጊዮርጊስን ድምፅ ነው የሰማ ነው። በሁለተኛው አጋማሽ ይቀርባሉ። ባህልና ማህበረሰብ ደግሞ ሌላው መሰናዶ ይሆናል። አሁን ወደ አብይ ርዕስ እናልፋለን። በሐዋሳ ከተማ ትናንት ከትናንት በስቲያ መስከረም 292011 ምሽት በተለምዶ አሮጌው ገበያ ተብሎ በሚጠራው ትልቁ የከተማው የገበያ ስፍራ የደረሰው የእሳት ቃጠሎ የነጋዴዎችን ንብረት ሙሉ በሙሉ ማውደሙን ነዋሪዎች ገልጠዋል። ነዋሪዎቹ የእሳት አደጋ ማጥፊያ በፍጥነት ቢደርስ ኖሮ ንብረቶቹን መታደግ ይቻል ነበር ይላሉ። ቃጠሎ ሆን ብሎ ሊሆን ይችላል የሚል ጥርጣሬም አላቸው። የከተማው አስተዳደር በበኩሉ የቃጠሎውን መንስኤ እየመረመረ እንደሚገኝ ለክልሉ መገናኛ ብዙኃን በሰጠው መግለጫ አስታውቋል። ጽዮን ግርማ ነች ዘገባውን የያዘችው። በእሳት ቃጠሎ ንብረት እንደወደመባቸው የሚናገሩት በስልክ ያነጋገርናቸው ነዋሪዎች እንደገለጹት ማክሰኞ መስከረም 29 2011 ዓ ም ከምሽቱ አንድ ሰዓት አካባቢ በሐዋሳ ከተማ በተለምዶ አሮጌው ገበያ ተብሎ የሚጠራው የከተማው ትልቁ ገበያ ከአንድ አቅጣጫ በተነሳ እሳት ጀምሮ ከፍተኛ ቃጠሎ ማድረሱን ነው። ነዋሪዎቹ እንደሚሉት የገበያ ቦታው ሊቃጠል ይችላል የሚል የውስጥ ለውስጥ መረጃ ሲሰራጭ ስለነበረ ቀድመው ተራ ገብተው ሲጠብቁ እንደነበርና ጠባቂዎች የሽፍት ልውውጥ በሚያደርጉበት ሰዓት ቃጠሎ መድረሱን ነው። ንብረቶቻችን ተቃጥሎብናል በሚል በስልክ ካነጋገርኳቸው ብዙዎቹ በምንሰራው ስራ ልንታወቅ እንችላለን በሚል በድምፃቸው መረጃውን አየር ላይ እንዳናውል ጠይቀውናል። ሌላው ከፍተኛ ንብረት የወደመብኝ ነጋዴ ነኝ፣ ስሜን አትጥቀሺ፣ የወደመብኝን ንብረት ብትገልጽ፣ ደግሞ ማንነቴ ይታወቃል ያለ ግለሰብ በአጠቃላይ፣ የቃጠሎ ጉዳይ አነጋግረዋለሁ። ገበያው አካባቢው ያለው የገበያው ማህበረሰብ አካባቢውን ሲጠብቅ ነበረ። ሁለት ሰአት ነው ራት በልቶ ምን ብለው ከቤት የሚወጣው ለጥበቃ የሚወጣው ሁለት ሰአት ነው። ይሄ ነገር የሆነው አንድ ሰአት ላይ ነው። አንድ ሰአት ላይ እዛ አካባቢ ሰው የሚዘዋወርበት ሰዓት ነው። እንደገና ደግሞ አደጋ የሚፈጠራል ተብሎ የሚታሰብበት የስጋት ሰዓት አልነበረም እና በአጋጣሚ በድንገት ነው እዛ ጋር የተፈጠረው እሳት አደጋው ሲደርስ አንድ ቦታ ላይ ምን የደረሰው አንድ ከአንድ አቅጣጫ ነው እሳት አደጋው የተነሳው። እንዳው የኮብልስቶን መንገድ አለ፣ መተላለፊያ ከገበያው አጠገብ ማለት ነው። ከመንገዱ አጭር እርቀት ላይ ነው ያለው። በወቅቱ የአደጋ መከላከያ እና በሰዓቱም አልደረሰም፣ በደረሰ ሰዓትም አገልግሎቱን አልሰጠም። አደጋው በጣም እንዳይስፋፋ የአካባቢው ነዋሪ ነው። እንዳውም ከዚህም የከፋ ጉዳት ማድረስ ይችል ነበር እና ወደ ሌላው አቅጣጫ እንዳይዛመት አብዛኛውን የመከላከል ስራ የሰራው የአካባቢ ህብረተሰብ ነበር እና ከመንግስት አካባቢ አካል ቶሎ ብሎ ያን የመከላከል ድጋፍ የተደረገበት ሁኔታ ፈጥኖ የደረሰበት ሁኔታ አልነበረም። ስለዚህ ምን ያህል ንብረት ወደመ፣ በአጠቃላይ በህዝብ ቁጥር ቢት ሲታይ በጣም በብዙ ሺህ የሚቆጠር ህዝብ ነው እንግዲህ እያንዳንዱ ንብረት ምን ያህል እንደሆነ አሁን ለመገመት በጣም ከባድ ነው። አንደኛ የተቃጠለበትን ዙሪያውን ስታይ በጣም ሰፊ ሽፋን የያዘ ነው እና ይሄን ያለ ብሎ ለመገመት በጣም ያስቸግራል። በጣም በጣም ብዙ ነው። አሮጌ ገበያ እየተባለ የሚጠራ እና የቀደመ የገበያ ስፍራ መሆኑን ያነጋገርናቸው ሰዎች ነግረውናል። እና ምን አይነት ስብጥሮችን ለሽያጭ የሚቀርቡ እቃዎች ያሉበት ቦታ ነው ገበያው። አንደኛ ከተማው ሲቆረቆር ጊዜ ጀምሮ ያለ ነው። አሁን የቅርብ ጊዜ እድሜ የሚያስቆጠረ ሳይሆን በጣም ረዥም ጊዜ ያስቆጠረ ከመሆኑ አንፃር ለዚህ ከተማው መሰረት ነው ማለት ይቻላል። ማንኛውም ገበያ እዚህ ከተማው ህብረተሰብ መጥቶ የሚያጣው ነገር የለም። ዛ ሁሉም አልባሳት፣ ብትቤ የሌሊት አልባላስ አልባሳት፣ የቤት እቃዎች፣ አትክልት፣ መሰረታዊ የሆኑ ነገሮችን ሁሉን አሟልቶ የያዘ ነው። እነዚህ አሁን ከተማው ከተስፋፋ በኋላ እነዚህ አልባሳት ሱቆች ከመፈጠራቸው በፊት ታይዋን የሚል ስያሜ ቀደም ረዥም ጊዜ ያስቆጠረ ሁሉ የነበረበት እና ሁሉም መሰረታዊ የሆኑ ነገሮች፣ አስፈላጊ የሆኑ ነገሮችን አሟልቶ የያዘ ነው ጀነራል ከተማው ለገቢ ምንጭም የጀርባ አጥንት ሆኖ እያገለገለ ያለ ነው። ቃጠሎ ምን ያህል ነው ውድመቱን ያደረሰው? ሙሉ ለሙሉ ነው የወደመው? የተረፉ ሱቆች አሉ? የውድመቱ መጠን ምን ያህል ነው? ሙሉ ለሙሉ ወድሟል ለማለት ይቻላል። ማለትም አንድ ዙሪያው ላይ አሁን በወቅቱ እኛ የመከላከል ስራ ስንሰራ አንደኛ የቃጠለው ሽፋን በጣም እንዳይሰፋ የመከላከል ስራ ስራ ሲሰራ ነበር። በወቅቱ ደግሞ ተዘጉ ሱቆች ራሱ ከቃጠለው የተረፉትም ቤቶቹ ተዘርፎ እቃው ወጥቶ ባዶ የሆኑበት ሁኔታም አለ እና ከዛ አንፃር ገበያውን ሙሉ በሙሉ ወድመዋል ማለት ይቻላል። በትላንትና ዕለት መግለጫ የሰጡት ምክትል ከንቲባ አቶ ስኳሬ የእሳት አደጋ መኪናው ወዲያው እንዲደርስ መደረጉን እና ከደረሰ በኋላ ግን አገልግሎት በሚሰጥበት ሰዓት እሳት የማጥፋት እንቅስቃሴውን በሚያደርግበት ሰዓት ውሃ ጠፍቶ ተመልሶ ሲመጣ የተለያዩ ጥቃቶች ስለደረሱ በአግባቡ ሊወጣ ስላልቻለ ይሄም ለእሳት ማባባሱ ምክንያት ነው ብለው መግለጫ ሰጥተዋል እና ይሄ ነገር ተደርጎ ከሆነ እንዴት በምን ምክንያት ነው የተደረገው? ለእሳት ለማጥፋት የመጣ መኪና እንደዚህ አይነት ነገር የደረሰበት ጥሩ ጥያቄ ነው። እኛ እንግዲህ እንደ ንግ ማህበረሰብ በዛን ሰአት፣ እኔ ገና ወደ አንድ ሰዓት አካባቢ ወደ ቤቴ ደርሼ ነበር። ቤት ገና እንደገባው የፍንዳታ ድምፅ ሰምተን ነበር እና ወደ ውጭ ወተም ስናይ የእሳት ምልክት ወደ ላይ ሲንቦጎበግ አይተን በፍጥነት ስንደርስ እንዳልሽው የእሳት አደጋው መኪና እዛው አካባቢ ደርሶ ነበር እና ምንም እኛ በደረስን በሰዓት አገልግሎት ስጣ ስንሰጥ አላየ ነው የመጣውም ህብረተሰብ ቀድሞ የደረሰው ህብረተሰብ የመከላከል ስራ እየሰራ ነበር። እኛ ከገባን በኋላ አብዛኛው ህብረተሰብ ሌት ብሎ የሰማው በሚመጣ በሳት ዙሪያው በፖሊስ ታድሮ ነበር፣ እንዳይገባ ተከልክሏል። አብዛኛው ህብረተሰብ ውስጥ የገባን ህብረተሰብ የመከላከል ስራ በምንሰራበት ሰዓት የእሳት አደጋው መኪና ውሃ ስርጥ አላየንም። እና ህብረተሰቡ ረዥም ጊዜ እንግዲህ እሳቱን የመከላከል ስራ ካበቃ በኋላ E uh -huh. ምንም አገልግሎት እስካልሰጥ ድረስ ኖሮ አልጠቀመም በሚል ሰው ሕብረተሰቡ በቁጭት ይሄን ጉዳት እንዲደርስ እንዳደረገ ነው፣ እኛ በወቅቱ ያየ ነው። በሰዓት አደጋው ለመነሳቱ ምርመራ ላይ ነው ብለው የጠቀሷቸው ምክንያቶች አሉ። አቶ ስኳሬ፣ በእናንተ በኩል መንስኤ ነው የምትሉት ዋና ምክንያት ምንድን ነው? መንስኤ ይሄ ነው ብለን ለማለት አሁን ተጨባጭ የሆነ ነገር ብለን የምንለው ነገር የለም። ግን በተለያዩ ጊዜያት ግን ገበያው አደጋ ላይ እንዳለ ለረዥም ጊዜ በአካባቢው በዝም ብሎ ውስጥ ለውስጥ ሲወራ ነበረ። ግን ያው የሚቃጠለበትን ቀን በአናቅም ቃጥለው እንደሚነሳ እያንዳንዱ የንግዱ ማህበረሰብ ስጋት ላይ ነበረ። ከዛም ስጋት የተነሳ ነው ከሁለት ሰዓት ጀምሮ ማታ ማታ አሮንዶ ሆኖ በየተራ ሲጠብቅ የነበረው። ከምን የመነጨ ስጋት ነው የነበረውና ውስጥ ውስጡን ይነገር ነበር፣ ስጋት ነበረን፣ ተራ ገብተን ሁሉ እንጠብቅ ነበር እያሉኝ ነው። እና ከምንድን ነው ይሄ ስጋት የመነጨው? ከገበያው ላይ አብዛኛው የሚሰራው ከሌላው አካባቢ የመጣ ህብረተሰብ ነው እና እንደ ሰው አስተሳሰብ ሲረዳው ግን ብዙም የዚህ አካባቢ ሰው ተጠቃሚ አይደለም። እና ደግሞ ሲወራ የነበረው ገበያው አሁን እንዲህ በእሳት ከጋየ በኋላ መልሰው ቦታውን ለማግኘት የሚፈልጉ አካላት እንዳሉም ነበረ። ማለትም እንደገና ተሸንሽ ነው ቦታ እናገኛለን የሚሉ አካሉ እንዳለ ነው ሲረዳ የነበረው። አሁን ከቃጠሎ በኋላ ከመንግስት እንግዲህ ከትላንት ወዲያ ነው በእርግጥ የተቃጠለው፣ ነገር ግን በትላንትና እና በዛሬ መካከል የከተማው አስተዳደር ጋር የተነጋገራችሁት ነገር አለ? አዎ ዛሬ ስብሰባ ጠርቶ ነበር። ሀሳቦች ተነስተዋል። ያው እንግዲህ መልሶ የማቋቋም ስራ እንደሚሰራ ነው የተነገረው። ቦታቸው እንደማይወሰድና መልሳቸው እንደምታገኙ አሁን ምን መነሻ አድርገው እንደሆነ የነበራችሁበት ቦታ ላይ እንደምትመለሱ፣ አልባልታ ወሬውን አትስሙ ቦታችሁ ላይ ትመለሳላችሁ የሚል ነው እና መንግስት ወደፊት በጀት አመቻችቶ ተመካክረው እስከሚሰራ ድረስ ጊዜያዊ የሆነ አሁን መስሪያ እንዲሰራ የሚል ነው እና ግን አሁን አሁንም ህብረተሰቡ ስጋት ላይ ነው ያለው። ለምን ቀድሞ በነበረው አሰራር የሚሰራ ከሆነ አሁንም ያው ለችግሩ ተጋላጭ ነን የሚል እምነት ነው ያለው ህብረተሰቡ ሙሉ ህብረተሰቡ ሙሉ እምነት የለውም ባለው ሁኔታ አሁንም የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳሬ ሹዳ የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ይሁንና በትናንትናው እለት በሐዋሳ ከተማ ለጋዜጠኞች በሰጡት ጋዜጣዊ መግለጫ አደጋውን ለመቆጣጠር የእሳት አደጋ ተሽከርካሪዎች በተገቢ ሁኔታ ወደ ስፍራው መላካቸውን ገልጸዋል። አደጋውን ለመቆጣጠር ከሻሸመኔ ከተማ አስተዳደር ጭምርም ርብርም መደረጉን ተናግረዋል። በስፍራው የነበሩ ተቀጣጣይ ነገሮች ቃጠሎን እንዳባባሱት ገልጸው ዘረፋ በእሳት አደጋ መኪኖችና በመንግስት ተቋማት ጭምር ጥቃት ያደረሱ አካላት እንደነበሩም ተናግረዋል። ቃጠሎ በምን ምክንያት ተነሳ የሚለውም በምርመራ ላይ እንደሆነ ገልጸዋል። ለተጨማሪ ማብራሪያ እንዳገኘናቸው ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮንን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች እናልፋለን። ዋሽንግተንና ቤጂንግ በአፍሪካ ከፍተኛው የምጣኔ ሀብት ተዋናይ ለመሆን ከባድ ጥረት ይዘዋል። ቻይና ታዳጊውን የአህጉሪቱን ኢኮኖሚ ለማጠናከር በያዘችው ጥረት በበርካታ ተቋማት ግንባታ ፕሮጀክቶችና በውጭ እርዳታ ላይ በብዙ ቢሊዮኖች የሚገመት ዶላር አፍሰሳለች። ዩናይትድ ስቴትስ ግን እነዚህም በመሳሰሉ ጥረቶች ብዙ ርቀት ወደ ኋላ ናት ሲሉ አንዳንድ ወገኖች ይናገራሉ። ፕለግዲን ዊት ግሬታ ቫን ሱስትረን በተባለው የቴሌቪዥን ፕሮግራም ላይ በያዝነው ሳምንት የቀረቡት የዩናይትድ ስቴትስ የዓለም አቀፍ ድርጅት ዋና ስራ አስኪያጅ የዓለም አቀፍ ልማት ተራድኦ ድርጅት ዋና ስራ አስኪያጅ ማርክ ግሪን ከቻይና ጋር የመጫወቻውን ሜዳ ማስተካከል የሚቻልበትን መንገድ ዘርዝረዋል። ሶሎሞን ክፍሌ ያቀርበዋል። በዓለማችን ፈጣን የኢኮኖሚ እድገት የሚታዩባት አፍሪካ የመዋለ ንዋይ መዳቢዎችን ትኩረት ከሳበች ሰነባብታለች። ቤይጂንግ በተለይ አህጉሪቱ ውስጥ የኬንያውን ማዳራካ የባቡር አገልግሎት ጨምሮ ለአዳዲስ ተቋማት ግንባታ ፕሮጀዎች ብዙ በጣም ብዙ ቢሊዮን ዶላር አፍሳለች። በቤጂንግ የቪኦኤ ቢሮ ኃላፊ ዊልያም ኢዴ እንዲህ ይላል። ቻይና አፍሪካ ውስጥ በኢኮኖሚ ለማደግ የተፈጠረውን እድል ለመጠቀም እየሞከረች ነው። ቻይና አፍሪካ ውስጥ እንዲያውም የበለጠ ለመስራት የቆረጠች ይመስላል። በረጃጅምና የቀለበት መንገዶች ግንባታ ፕሮጀዎች ለምሳሌ ትሪሊዮን ዶላር የመመደብ ዕቅድ ነድፋለች በዚህ ዕቅዷ መሠረትም የመንገዶች የባቡር መስመሮች የወደቦችና ሌሎች ግዙፍ ፕሮጀዎችን ወደ ሰባ በሚጠጉ ሀገሮች ውስጥ ለመገንባት ተነሳስታለች ተቾች እንደሚሉት ግን የቻይና ስውር ዓላማ ለአፍሪካውያኑ መክፈል የማይችሉት ብድር በመስጠት የዳ ወጥመድ ውስጥ ለማስገባት ነው ሲሉ ያስጠነቅቃሉ የዩኤስኤአይዲው ማርክ ግሪን they build dependency. So the choice is self-reliance versus almost servitude. What they do are uh, እየገነቡ ያሉት አፍሪቃውያኑ በእነርሱ ላይ ብቻ ተማምነው እንዲቆዩ ማድረግ ነው። ስለዚህ ምርጫው ከሁለት አንዱ ይሆናል፣ ወይ በራስ መተማመን አሊያም የሌላው ታዛዥ ሆኖ መቆየት ይበልጥ እንደ ተረዳ ነውም የሚሰጡት ብድር የአገሪቱን መጻይ ዕድል በመያዣ ለብዙ ዓመታት የሚያቆይ ነው። የዩኤስኤአይዲው አስተዳዳሪ ማርክ ግሪን ለቪኦኤ የተባባሪ ፕሮግራም አዘጋጅ ለግሬታ ቫንሶስተርን እንዳስረዱት ከሆነ ዩናይትድ ስቴትስ የምትከተለው መንገድ ግን ከቻይናው የተለየ ነው። ለውጦች እንዲደረጉ ነው የምንጠይቀው። አፍሪካውያኑ ሰብአዊ መብቶችንና እሴቶችን እንዲያከብሩ እንጠይቃቸዋለን። የምንመኝላቸውም በመጨረሻው በእኩልነት ላይ የተመሠረተ የንግድ ሸሪኮች እንዲሆኑ ነው። ቻይና የሚቀርቡባትን እነዚህን የመሳሰሉ ትችቶች አትቀበልም። የምንነጋገረው ስለ ልማት እንጂ ሌላ አይደለም ነው የምትለው። የቪኦኤ የቤይጂንግ ቢሮ ኃላፊ ዊልያም ኢዴ ያብራራዋል። ቻይናውያኑ የሚከራከሩት ለአፍሪካውያኑ በምንሰጠው ብድርና በልማቱ መካከል የሚያዝ ነገር የለም ነው። እኛ ፖለቲካችሁን ቀይሩ ወይም የእኛን እሴቶች ተጋሩ አንላቸውም ይላሉ። እንዳየነው ግን ዞሮ ዞሮ ጉዳዩ መነሳቱ አይቀርም። ቻይናውያኑም የፈለጉትን ማግኘት እንደሚገባቸው ሊጠይቁ ይችላሉ። አንዳንዶች ደግሞ እንዲያውም የቻይና አሰራር በሀገሮቹ ላይ ግዙፍ ዕዳ ከመቆለል ያልፋል። ሳሌም ሰሎሞን ከቪኦኤ አፍሪካ እንዲህ ትላለች። ቻይና በእነዚህ የአፍሪካ ሀገሮች እያደረገች ያለችው ሙስናን ማስፋፋት ጭምር ነው። የአፍሪካ መንግስታቱ በጓሮ በር እየተዋዋሉ ከቻይና ጉቦ ይቀበላሉ። በዚህ እከክልኝ ልከክልህ አሰራርና ግልጽነት በሌለው መንገድ ብዙ የህዝብ ገንዘብ ወደ ጥቂት ባለስልጣኖች ኪስ ይገባል። የዩናይትድ ስቴትስ ህግ አርቃቂዎች ቻይና አፍሪካ ውስጥ ለተያያዘችው ፈጣን ሩጫ ምላሽ ይሆናል ያሉትን ቢልድ አክት የተሰኘ የህግ ረቂቅ አዘጋጅተዋል የረቂቅ ህጉ ግብ ዩናይትድ ስቴትስ አፍሪካ ውስጥ ይበልጥ መዋለ ንዋይ እንድትመድብ የሚያስችላት ነው ባለሙያዎችም እቅዱ አፍሪካን አስመልክቶ በቤይጂንግና ዋሽንግተን መካከል በሚካሄደው ጦርነት ዩናይትድ ስቴትስን የበላይ ያደርጋታል ይላሉ ኡጋንዳ እየበዛ የሄደውን የወንጀል ተግባር ለመዋጋት ስትል በብዙ ሺህ የሚቆጠር ዝግ የሰከት ቴሌቪዥን ካሜራዎችን በሀገሪቱ ዙሪያ በሚገኙ አደባባዮች እየተከለች ነው። ባለሥልጣኖች ካሜራዎቹ የሕዝብን ደህንነት ለመጠበቅ አስፈላጊ ናቸው ይላሉ። ነቃፊዎች ግን የሰዎችን የግል ጉዳይ ለመጣስ ይጠቀሙባቸዋል የሚሉ ወይም እንደሚሉ ይሰማል። ይሄ የተሰማው ሀሊማ ቁጡም ማሊ ከካም ባላ በላከችው ዘገባ ነው። አዳነች ፍሳዬ የኡጋንዳው ፕሬዚደንት የወሪ ሙሶቬኒ ካሜራዎቹ ኃይል ተጠቃሚ ወንጀለኞችንና አሸባሪዎችን ለመግታት ያስፈልጋሉ ብለዋል። የኡጋንዳ ፖሊስ በሀገሪቱ ዙሪያ 3300 ካሜራዎችን ለመትከል 124 ሚሊዮን ዶላር ያስፈልጋል ብለዋል። ሙሰቬኒ ስለ ካሜራዎቹ አስፈላጊነት አስረድተዋል። ህዝቡ መሐል ትደበቃለህ፣ ምክንያቱም ህዝቡ ብዙ ነውና፣ በሥራ ስለምንጠመድ ደግሞ በንቃት አንከታተልም፣ አናተኩርም። ከዚያም ፊታቸውን ሸፍኖ ይመጡና ሰው ገለው ያመልጣሉ። ፖሊሶች የመኪኖች ታርጋዎችን፣ የሰዎችን ምስል የሚያነሱትን ካሜራዎች ይከታተላሉ። የፖሊስ የመረጃ የኮሚኒኬሽንስና የቴክኖሎጂ ሥራ አስኪያጅ ባሪያምስኪ ፌሌክስ የሰዎችን የግል ነጻነትን ይጥሳል የሚለውን አይቀበሉም። የሩቅንጋት ስኩልስ፣ የሩቅንጋት ሆስፒታሎስ፣ ሲሚንግፑልስ፣ ትምህርት ቤቶችን፣ ሆስፒታሎችንና የመዋኛ ስፍራዎችን ነው የምንጠብቀው። ስለሆነም ሰዎችን ቤት ውስጥ እንዳሉ አይደለም የምናየው። ነቃፊዎች መንግሥት በሰዎች ላይ ህገወጥ የሆነ ስለላ ለማካሄድ አቅዷል ይላሉ። ዶሮቲ ሙሳካ የተባሉ ለግል ነጻነትና በድረገጽ ሀሳብ ለመግለጽ መብት ተሟጋች ባለሥልጣኖቹ መረጃዎችን ሲያገኙ የሚያደርጉት ነገር ያሳስበኛል ይላሉ። መንግስት፣ ለዜጎች ደህንነት ነው ይላል። ይሁንና በረጅሙ ሲታይ ደህንነት እንዳይኖረን ነው የሚያደርጉት። ምክንያቱም መረጃውን የሚቆጣጠረው ማን እንደሆነ አናውቅም። እንዴት ነው የሚጠቀሙበት? የትስ ያደርሱታል? የሚለው ጉዳይ ያሳስባል። ሙሰቬኒ ካሜራዎቹ እንዲተከሉ ያዘዙት አንድሪው ፌሊክስ ኩዋሲ የተባሉ ከፍተኛ የፖሊስ ባለሥልጣንን እና ጆዋን ካጊዚ የተባሉ አቃቤ ሕግን ያካተቱ በርካታ ሰዎች ከተገደሉ በኋላ ነው። ካሊሶንጋ ጁሌስ የተባሉ የሰብአዊ መብት ጠበቃ ሰዎች ለደህንነት ሲሉ አንዳንድ የግል ነፃነትን ችላ ማለት አለባቸው ይላሉ። በአንዳንድ ሁኔታ የግል ነጻነት ሊጣስ እንደሚችል በሕገ መንግሥቱ ሰፍሯል። የፍርድ ቤት ትእዛዝ ካለ ማለት ነው። አንዳንድ ኡጋንዳውያን ደግሞ እንዳውም ዘግይቷል ይላሉ። በመሠረቱ ወንጀለኞች እየተጠቀሙበት ነው የሚል እምነት አለን። የሆኑ ሰዎች በየቦታው እየተከታተሉን ነው የምንገባበትንና የምንወጣበትን ሰዓት ሁሉ ያውቃሉ። ይህ ለኡጋንዳውያን ደህንነት የለውም። የሙሳካ ስጋት መሠረት ይኖረው እንደሆነ ለወደፊቱ ይታያል። እስካሁን ባለው ጊዜ ከ350 በላይ የሚሆኑ ካሜራዎች ተተክለዋል። ለምሽቱ ያሰናዳናቸውን ዘገባዎች በዚሁ አጠናቀናል። ወደ ሁለተኛው አጋማሽ እናልፋለን። አብራችሁ እንድትቆዩ ከአክብሮት ጋር እንጋብዛለን። አሁን ትናንትና ወታደሮች ጠቅላይ ሚኒስትር አብይን ማነጋገር ነው የምንፈልገው ብለው ቤተ መንግስት መግባታቸውን የተመለከተው በአሁኑ ወቅትም እያነጋገረ ያለውን ዜና በተመለከተ ትንታኔ ወደሚሰጡን እንግዳ ይሆናል የምናልፈው። አዎ፣ የደሞዝና ሌሎች የጥቅማ ጥቅሞችን የሚመለከቱ ጥያቄዎች አሉን ያሉ የመከላከያ ሰራዊት አባላት በትናንትናው ዕለት እንደታጠቁ ወደ ጠቅላይ ሚኒስትሩ ጽሕፈት ቤት የማምራታቸው ዜናና ክስተቱ የነበረውን ሁኔታ አሁንም እያነጋገረ ነው። የወታደሮቹን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ በጠቅላይ ሚኒስትሩ በራሳቸውና በሌሎች ባለሥልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ስርዓት አጠባበቅ አንጻር የሚታይበትን ብሎም ሁኔታው የፈጠረውን አንደምታ እና ምንነት እንዲገመግሙልን በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነት እያገለገሉ ባለሙያ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስ ናቸው እንግዳችን። በዚህ ጉዳይ ላይ ሻለቃን ስንጋብዝ ከጉዳዩ ጋር ያላቸውን ቀረቤታ ለማመላከት የውጭ ጉዳይ ሚኒስቴር የኤርትራ ዋና አስተዳዳሪና የእርዳታ ማስተባበሪያና ማቋቋሚ ኮሚሽን ኮሚሽነር በወታደራዊ ጎራ መጀመሪያ በቀዳማዊ ኃይለስላሴ የጦር አካዳሚ የጦር መኮንነት የሰለጠኑ በአየር ወለድና በኮማንዶ ትምህርቶች ልዩ ስልጠና የተከታተሉ በእስራኤል የልዩ ኃይል ስፔሻል ፎርስ ስልጠና፣ በዩናይትድ ስቴትስ ፎርት ቤኒንግ ከፍተኛ የእግረኛ ጦር ስልጠና እና ፎርት ማን ኬንታኪ የውትድርና አስተዳደር ሙያ የሰለጠኑ መሆናቸውን ግምት ውስጥ በማስገባት ነው። አሉላ ከበደ ነው ያዋያቸው። ቀጥታዎች ሻለቃ ዳዊት ወልደ ጊዮርጊስ የእርሶን የሙያ ልምድና ተሞክሮች ይልቁንም በወታደራዊ ሳይንስ ውስጥ በሲቪል ከሰሩት በተጨማሪ ማስተዋወቃችን ለምንወያይበት ወታደራዊ ስርዓትን ለሚመለከቱ ጉዳዮች አግባብ ስላለው ነው። በቀጥታ ወደ ጥያቄ ልሰደው። በትላንትና ዕለት የተወሰኑ የጦር ሰራዊት አባላት ወደ ጠቅላይ ሚኒስትሩ ቢሮ መምጣታቸውና ሁኔታውን የተከታተሉ የተረጋገጠ መረጃ በማይነገርበት ጊዜ የሚያደናግጡ መረጃዎች ሲወጡ የታየበት ቆየት ብሎ ግን ጠቅላይ ሚኒስትሩ ራሳቸውን በሰጡት አስተያየት፣ ሌሎች የመንግስት ባለስልጣናትን በሰጡት አስተያየት ሁኔታው የተለየ ገጽታ እንደነበረው ተነግረዋል። ድምጻቸውን ላሰማዎትና ወደ ውይይታችን እንዘልቃለን። በውይይታችን ያነሱት ነገር እኛ ለሀገራችን፣ ለባንዲራችን፣ ለመለያዋችን ዛሬም እንደትናንትናው የገባ ነውን ቃል እንጠብቃለን ሀገራችን እንጠብቃለን። ግን ኑሯችን ጉዳት አለበት። የኢትዮጵያ ህዝብም በደላችንን አያቅም። በየቦታው እየሞትን እየቆሰልን ግን እንደ ጠላት ወታደር እንታያለን። ደሞዛችን አነስተኛ ነው። ኑሯችን አነስተኛ ነው። ያም ሳይቸግረን መልሶ የኛው ቤተሰብ የእኛው ህዝብ ወዶ አቅፎ ካልረዳን እንቸገራለን። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር፣ ህዝቡ ረድቶን ምግብ እናገኝ ነበረ። ሌላ አካባቢ ነበርን፣ ግን 15 ቀን 20 ቀን በቂ ምግብም አላገኘንም። እና ይሄ እንድትሰማልን፣ እንድታቀልልን፣ ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ያደረግ ነው። ሻለቃ ዳዊት ነገር ግን ይሄ የፈጠረው ስጋትና መደናገጥ ባሻገር እንዲህ ያለ አቀራረብ በወታደራዊ ስነ ስርዓት ውስጥ ምን ቦታ አለው? ጠመንጃ ያነገቡ ወታደሮች በቀጥታ ቅሬታቸውን ለጠቅላይ ሚኒስትሩ ቢሮ መሳሪያቸውን እንዲያዙ የሚሄዱበት ሁኔታ የቱንስ ያህል በሰላማዊ መሰረት ይታያል እርስዎ እስከሚያውቁት እስከሚረዱ ድረስ? እሺ፣ አመሰግናል። አሉላ፣ እኔም ትናንትና ይህንን ነገር ሳይ እና ሳዳምጥ በጣም ነው የደነገጥኩት። እንደ ወታደር በጣም ደነገጥኩኝ። እንደ ኢትዮጵያዊ ደግሞ በጣም አሳሰበኝ። ትክክል አይደለም ፈጽሞ። በማናቸውም አቅጣጫ ብናየው፣ በምንም ሁኔታ ገለጻ ቢሰጥበት ትክክል አለመሆኑ የታወቀ ነው፣ በግልጽ ነው። ህዝብ መሸበር የለበትም የተባለው ደግሞ መሸበር አለበት። ይሄ የሚያሸብር ነገር ነው፣ ትክክል አይደለም። በውትድርና ሙያ፣ በሰለጠነ ውትድርና ባህል ይሄ አይፈጸምም፣ አይደረግም። ይህ ሊደረግ የሚችለው በወደቁ ሀገሮች፣ በጦርነት ላይ ባሉ ሀገሮች፣ በጌሪላ እና በዚህ በጫካ ትግል ውስጥ ልምድ ያላቸው እና በዛ ውስጥ የሚዋጉ ኃይሎች ካልሆነ በስተቀረ በጠቅላላ በሰለጠነ የጦር ኃይል ውስጥ ይሄ አይታይም፣ የተለመደም አይደለም፣ ትክክልም አይደለም እና የተሰጠው መግለጫ ሊያጠግብ የሚችል አይደለም። በመሰረቱ የእዝ ተዋረድ አለ፣ በውትድርና ባህል ውስጥ የእዝ ተዋረድ አለ ሁሉ ጊዜ ሰንሰለቱን ተከትሎ ነው የሚሄደው እንጂ አንድ ሰው ወይም ደግሞ አንድ ምድብ አንድ ኃይል በቀጥታ አዛዡ ጋር መሄድ አይችልም። እኔ ሻለቃ ሲሆን ሻምበሉ ጋር ደርሶ መቶ አለቃው ጋር ደርሶ ነው እኔ ጋር የሚደርሰው እንጂ ቀጥታ ተራ ወታደሩ ወይም ደግሞ ጓዱ ወይም የመቶ እኔ ጋር መጥቶ ሊናገር አይችልም ፈጽሞ፣ እንኳን እዛ ርቀት ያለው ጠቅላይ ሚኒስትርና የጦር ኃይሎች አዛዥ የሆነው ጋር ለመሄድ ይሄ ትክክል አይደለም። ይሄ የሚያሳየው ምንድን ነው? በጠቅላላው በሰራዊት ውስጥ ያለው ባህል ብልሹ መሆኑን ነው የሚያሳየው። ደግሞ የበለጠ ብልሹ ያደረገው ምንድን ነው? ጠቅላይ ሚኒስትሩ ማነጋገሩ ነው። እና እሳቸው ይህን ማነጋገር አልነበረባቸው። መልሰው እዚህ ሰንሰለቱን ተከትሎ ጥያቄው እንዲመጣ ማድረግ አለባቸው እንጂ እንደዛ ተገናኝተው ማነጋገር አልነበረባቸውም ብዬ እኔ ገምታለሁ። ይህንን ደፍሬ የምናገረው ጠቅላይ ሚኒስትራችንን የምተቸው ለምንድን ነው? በአሁኑ ጊዜ በተለይ በአሁኑ ጊዜ በጣም አሳሳቢ በሆነበት ጊዜ የኢትዮጵያ ተስፋ በአንድ ሰው ላይ ተንጠልጥሎ ነው ያለው፣ በስርዓት ላይ አይደለም። ስርዓት ገና አልተገነባም። እኚህ ሰውዬ አመራሩን ነታቸው ተጠብቆ መምራት እንዲችሉና ኢትዮጵያን ወደ ዴሞክራቲክ ስርዓት እንዲያሸጋግሩ በምንመኝበት በምንጸልይበት ጊዜ ምንም አደጋ እንዲደርስባቸው አንፈልግም። ይህንን ባህል በማሳየታቸው ለኢትዮጵያውያን ስጋት መፍጠሩ ትክክል ነው ያለው መልካም ሻለቃዳዊ ቀጣዩን ጥያቄን ነካክተውታል። ሁኔታውን ተከታትለው በሰጡት የማስታወሻ አስተያየቶ የሰለጠነ ወታደርን ወታደርንና ሲቪልን የሚለየው ስነ ስርዓትና ቃለ መሀላ ነው። ህዝብም መሸበር አልነበረበትም የሚለው ስተት ነው የታጠቀ ሰራዊት ወደ ቤተ መንግሥት ሲዘምት ከማየት የበለጠ የሚያስደነግጥ ምን ነገር አለ? ህዝብም መሸበሩ ተገቢ ነው ይላሉ። ታዲያ እንዳነሱት ጠቅላይ ሚኒስትሩን ይተቻሉ። ጠቅላይ ሚኒስትሩ ስነ ስርዓት ባለው መንገድ ጥያቄያቸውን እንዲያቀርቡ በማዘዝ ፋንታ እንደ ቀላል ነገር ተሳስቆ መለያየት አደገኛም ነው አግባብም አይደለም ይላሉ። ካለው ሁኔታ አንጻር ምናልባትም በፊት ለፊት ከሚታየው አልፎ በመልከት ቢችሉ ሻለቃ ዳዊት እንዲህ ያለው ሁኔታ በእርግጥ የምናውቀው ትክክለኛውን ሁኔታስ ባይሆን የሚለውን ጥያቄ ያጭራል በእርግጥስ የመጡት ለዚህስ ባይሆን ኖሮ እንዴት ስተባበሩ ማንስ ኃላፊነት ወሰደ ለህዝብ ግልጽ መደረግ ያለበት ነገር እስካሁን ግልጽ አልተደረገም ከጠቅላይ ሚኒስትሩ አስተያየት በስተቀር እንግዲህ መቼም ሁላችንም እንታረማለን ሌላ ገለጻ ካለው ትክክል ናቸው እኛ ከሰማነውና ካዳመጥነው ነው ደፍሬ ይሄንን ትችት እምተቸው አይ ገለጻው ሌላ ነው ከተባለ፣ ሁኔታው ሌላ ነው ከተባለ ሌላ ነገር ነው። ግን በተለያየ አቅጣጫ ሊታይ ይችላል። ወይም ደግሞ በየዋህነት የተደረገ ነው፣ ባለማወቅ የተደረገ ነው፣ ስነ ስርዓት በማጣት የተደረገ ነው፣ ወይም ደግሞ ከጀርባው ሌላ ነገር ይኖራል። እሳቸው ራሳቸው ሲገልጹ የተናገሩት ምንድን ነው ማሰብ አለብን። ሁል ጊዜ ከመጥፎ ወሬዎችና ከመጥፎ ድርጊቶች ጀርባ ጠላቶቻችን አሉ ብለዋል። ይሄም እራሱ ጠላቶች ከጀርባ ሊኖሩ ይችላሉ፣ አናውቅም ግን በጠቅላላው ግን በዛም በዚህም በአቅጣጫ ብናየው መመለስ ያለባቸው ሌላ በሌላ መልክ ነበረ። ውትድርና ሙያ እዛ ላይ ስገልጽም በድርድር አይደለም፣ ደግሞ ተደራድሮ አይደለም። ወታደር የሚገባው መጀመሪያ ወታደርነት ስትገባ ወይ ትፈልጋለህ ወይ አትፈልግም ነው። ካልፈለገ በደግሞ ተደራድሮ እንደ ንግድ ቤት በድርድር አይደለም። ቃለ ምህላ ገብቶ መጀመሪያ ከራስን በፊት አገርን ለማስቀደም ባንዲራን ለማስቀደም ብሎ ነው የሚገባው። ለመሞትም ከደሞዝ በላይ ከገንዘብ በላይ ህይወቱን ለመስጠት የገባ ወታደር በማያውቀው ነገር አለቃውን አምሎ ሄደ ሶማሊያ ተዋጋ ሲባል የሚዋጋ ነው። ሄደ ኮንጎ ተዋጋ ሲባል የሚዋጋ ነው። ሄደ ተዋ ካሽሚር ተዋጋ ሲባል የተዋጋ ነው። ኮሪያ ሂድ ትብልት የተዋጋ ነው። ከሀገሩ ውጭ እንኳን አልፎ የእኛ ጦር ጥያቄ አልጠየቀም። ንጉሰ ነገሥቱ ወይም ፕሬዚደንቱ፣ ወይ ጠቅላይ ሚኒስትሩ ሂድ ሲሉት ሄደው የተዋጋ ነው። ተራ ወታደሩ ምንም የማያውቀው በደሞዝ ተደራድሮ ለምዛ ይህን ሁሉ የተዋጋው ዘጠኝ ወር አስር ወር እኔ የማውቀው ነው። በግንባር ላይ ሆኜ ሰላሳ አመት ጦርነት በኤርትራ በተደረገበት ጊዜ እኔ ግንባር ላይ በነበርኩበት ጊዜ አንድ አመት ሙሉ ቱታውን ሳያወልቅ፣ አንድ አመት ሙሉ ደሞዙ ሳያገኝ ይሄ ቆርቆሮ ምግብ እየበላ የታገል የኖረ ሰው ምክንያቱን አያውቅም። አመራሩ ተበላሽ አልተበላሽ አያውቅም። የእዝ ተዋረድ አለ፣ አለቃውን ይከተላል። በዛ ደንብ ነው። ስንት ሺህ አመት ሙሉ ስንት መቶ አመት ሙሉ ሲሉ ዋጋ የኛ ወታደር የኖረው፣ ዛሬም በቅርቡ የሚያደረገው እንደዚህ ያለ መልክ ነው። ለድርድር መንገድ መስጠት የለብንም ነው። በሌላም አቅጣጫ ሄድን እንደሆነ በአሜሪካም በየቦታው ብንሄድም ኢራክ የሚሞተው አፍጋኒስታን የሚሞተው ጥያቄ አይጠይቅም። ደሞዝ ስጡኝ ብሎ ጥያቄ ካለ የመብት ጉዳይ ካለ በአለቃ በኩል ቀብቶ በላይ ቀጥታ ወጥቶ ላይ አለቆቹ ተነጋግረው ይፈቱታል እንጂ በድርድር የሚሆን ነገር አይደለም። እና ስለዚህ ይሄ ያስደነግጣል ለማለት ነው። አይ የለም ዳዊት ትክክል አደለም፣ የመረጃው ያገኘው ከተባልኩ እታረማለሁኝ። ግን አንተም ያዳመጥነው ያው ተመሳሳይ ስለሆነ በዛ መልክ ነው መመለስ የምችለው። ትክክል፣ በግራም በቀኝም ሌሎችንም እንድናይ ነው ገፍቼ የምጠይቀው። ሻለቃ ዳዊት፣ እስኪ ቅድም በገራገር ሁኔታ የሚታይ ምናልባትም ባለማወቅ ጭምር ያሉትን ከነሱ አንጻር ሊነሳ የሚችል ጥያቄ እናንሳ። ይሄ ጊዜው የሽግግር እንደመሆኑ አንዳንድ ግልጽ ያልሆኑ የተሳከሩ ሁኔታዎች እንደሚታዩት ሁሉ በአንጻሩ ደግሞ ከፍተኛ መነቃቃትና ተስፋ መስጠት እውነትም ተጨባጭ የሆነ ዲሞክራሲያዊ ሂደት ይፈጠራል የሚለውን ስሜት የፈጠሩ ጠቅላይ ሚኒስትር መሆናቸው ይታወቃል እና በወታደሩም የቀድሞ አሰራርና ስርዓትን ከጠበቀው ይልቅ ቅድም በጠቅላይ ሚኒስትሩ ላይ ብቻ ያረፈ ይመስላል ተስፋችን ብለዋል። የሚመጣው ለውጥ በተቋማት ላይ ገና መሰረት ያልጣለ መሆኑን ባመላከቱበት አስተያየቶና ከዛ አንጻር በግል ተስፋ ማድረጋቸው የስህተትነቱ መሰረት እንዳለም ሆኖ በእርግጥ ያን አይነት ገጽታ ሊኖረው ይችላል። ከሆነስ እንዴት ነው መታረም ያለበት? አድማጮች፣ ውይይቱ አላለቀም፣ በነገው ዕለት የሚቀጥል መሆኑን ከወዲሁ እናስታውቃለን። አሁን ስቱዲዮ እዚህ እያለን የዘግይቱ የደረሰን ዜና አለ። በኢትዮጵያ ጉብኝት ላይ የሚገኙት የጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ በቅርቡ ወደ ኤርትራ እንደሚሄዱ ተዘገበ። ጠቅላይ ሚኒስትሩ ጉብኝቱን የሚያደርጉት በአንድ ወቅት ባላንጣ የነበሩ ሁለቱ ጎረቤታሞች በቅርቡ የሰላም ስምምነት ማድረጋቸውን ተከትሎ ነው። ለዓመታት የዘለቀው የድንበር ውጥረት ካበቃ በኋላ አንድ የምዕራብ መሪ አካባቢውን ሲጎበኝ የመጀመሪያ ጊዜ መሆኑ ነው። ጁሴፔ ኮንቴ በጉብኝታቸው ወቅት በኢጣሊያ አሳሳቢ ነው በተባለ የፍልሰተኞች ጉዳይና በአፍሪቃ ፈጣን ኢኮኖሚ እድገት በሚታይባት በኢትዮጵያ የመዋለ ንዋ የምደባ ዙሪያ ይወያሉ ተብሎ ይጠበቃል። የኢጣሊያውን ጠቅላይ ሚኒስትር ቦሌ አውሮፕላን ማረፊያ የተቀበሏቸው አሶሽትድ ፕሬስ እንደዘገበው ለውጥ አራማጁ የኢትዮጵያ አቻቸው ዶክተር አህመድ አብይ አህመድ ናቸው። በሌላ በኩል ደግሞ በነገው ዕለት አስመራን ሲጎበኙ ከኤርትራው ፕሬዚዳንት ኢሳያስ አፈወርቅ ጋራ ተገናኝተው በጋራ ጉዳዮች ላይ ይነጋገራሉ ሲሉ የማስታወቂያ ሚኒስትሩ የማነ ገብረ መስቀል አስረድተዋል። አመሰግናለሁ አዲሱ። አሁን ወደ ጎረቤት ሀገር የሚወስደን ዘገባ ይሆናል የምናስከትለው ወደ ደቡብ ሱዳን ማለት ነው። የደቡብ ሱዳን መንግስት ባለፈው እሁድ ይፋ የፓውንዱን ምንዛሬ ዋጋ በግማሽ ያህል በመቀነሱ የሱዳን መንግስት ማለት ነው፣ ብዙ ሱዳናውያን ቅሬታ እያሰሙ ነው። መንግስት ይህንን እርምጃ የወሰደው ደግሞ ሀገሪቱን ከባድ የኢኮኖሚ ቀውስ በመታት በአሁኑ ወቅት ነው። ደቡብ ሱዳን ያልኩት አፍ ወለምታ ነው የሱዳን ማለት ነው። በሌላ በኩል ደግሞ ዩናይትድ ስቴትስ ለረጅም ጊዜ ጥላ አባት የቆየችው የምጣኔ ሀብት ማዕቀብ እንደ አውሮፓውያን አቆጣጠር በ2017 ያበቃ። ይሁን እንጂ ተስፋ የተደረገው የምጣኔ ሀብት እንደገና ማንሰራራት አልታየም። ዩናይትድ ስቴትስ አሁንም ሽብርተኝነትን ይደግፋሉ ብላ ከፈረጀቻቸው መንግስታት ውስጥ አንዷ ሱዳን ናት። ኤድዋርድ ዩሬኒየን ለቪኦኤ ከካይሮ የላከው ዘገባ አለ። ሰለሞን ክፍሌ ያቀርባል። የደቡብ ሱዳን የእርስ በርስ ጦርነት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓመተ ምሕረት የጀመረው አማጽያኑ በመንግሥቱ ላይ ትጥቅ ባነሱበት ወቅት ነው። ከዚያ ከሁለት ዓመት በኋላ የተፈረመው የሰላም ስምምነት ፈረሰና ግጭቶቹ ሀገሪቱ ውስጥ ተስፋፉ። አሁን በቅርቡ ባሳለፍነው ወር ሌላ የተኩስ አቁም ስምምነት እንደገና ቢፈረምም ውጊያው ቀጥሏል። የደቡብ ሱዳን የእርስ በርስ ጦርነት በሕይወት ላይ ያስከፈለው ዋጋ እጅግ የበዛና ሰቅጣጭ ነው። በዚህ የእርስ በርስ ጦርነት አራት መቶ ሺህ ሰዎች የተገደሉ ሲሆን ገሚሱ ያለቁት በቀጥታ ከግጭቶቹ ጋር በተያያዘ ነው። ከእነዚህ ውስጥ አብዛኞቹ ሰለባዎች ደግሞ ትላልቅ ወንዶች መሆናቸውን የጥናቱ አቅራቢዎች ያስረዳሉ። የለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን ባልደረባው ፍራንቼስኮ ኬኪ ያብራራሉ እንደሚመስለኝ እነዚህ ደቡብ ሱዳን ውስጥ ያሉ የግጭት አካባቢዎች ከሶሪያና ኢራቅ ሁኔታዎች ጋር ይበልጥ ይመሳሰላሉ አሁን በደቡብ ሱዳን የሚታየው ሁኔታ ባለፉት ዓመታት ከሳህራ በታች ባሉ ሌሎች የአፍሪካ ሀገሮች ከታዩ ግጭቶች ሁሉ የከፉ ናቸው ይህን በፕሮፌሰር ኬክ የተካሄደ ጥናት ወጪ የረዳው የዩናይትድ ስቴትስ የሰላም ተቋም ነው አጥኚዎቹ ሪፖርቱን ለማዘጋጀት ልዩ ልዩ መረጃዎችን የተጠቀሙ ሲሆን በግጭቶች መባባስ ሊሞቱ የሚችሉ ሰዎችን ትንበያ፣ መፈናቀልና የምግብ ዋስትናን አካተዋል። በቀጥታ ከጦርነቱ ጋር በተያያዘ የሞቱትን ሰዎች ቁጥር ለመገመት እንዲያስችላቸውም ጦርነቱን ብቻ ሳይሆን በጤና ጥበቃ እጦት፣ የምግብ እጥረትና በበሽታ ሳቢያ ያለቁትንም አሃዝ አካተዋል። ምክንያቱም በተዘዋዋሪ ጦርነቱ ያስከተለው ችግር እንደሆነም ያስረዳሉ። ሁኔታዎቹ በበርካታ የተለያዩ በመሳሪያ የታገዙ ግጭቶች ውጤት መሆናቸውን ተመልክቷል። አብዛኛው የሰው ሕልፈት ከቀውሱ ጋር በተያያዘ መሆኑን በማሳየት የጥናቱ አቅራቢዎች እንደሚሉት የደረሱበት የምርምር ውጤት ግጭቶቹን በአስቸኳይ ማስቆም እጅግ አስፈላጊ መሆኑን በአጽንኦት ያምናሉ። ግምገማቸው የደቡብ ሱዳንን ሰብአዊ ቀውስ ለማስወገድ የተሰጠው ምላሽ እንደ ግዙፍነቱ የተመጣጠነ እንዳልሆነም ዓለምን ያሳውቃል ብለው ተስፋ ያደርጋሉ በዚህ በያዝነው የአውሮፓውያኑ ዓመት 2018 ጠቅላላ የሚያስፈልጋቸው ወጪ 1.7 ቢሊዮን ዶላር ቢሆንም እስካሁን የደረሳቸው ግማሹ ብቻ ነው በተባበሩት መንግሥታት ድርጅት መሠረት ፍራንቼስኮ ኬኪ ያብራራሉ ተስፋ የማደርገው እነዚህ ቀውሶች በሰው ልጆች ላይ ከሚያደርሱት መከራና ስቃይ አንጻር ዓለም የሰብአዊ እርዳታ መጠኑን ከፍ ያደርጋል ብዬ ነው። ሳይንሳዊ ማረጋገጫ ባለው አሳማኝ መንገድ ችግሩን ካስረዳን ሰብአዊ እርዳታው ይጨምራል። ፍራንቼስኮ ኬኪ አሁን የተጠቀሙበትን የጥናትና ግምገማ ዘዴ በሌሎች አፍሪቃ ውስጥ ግጭቶች ባሉባቸው አገሮችም ተግባራዊ ለማድረግ ተስፋ ሲያደርጉ የሚጀምሩትም በናይጄሪያ ከእስላማዊው ጽንፈኛ ቡድን ቦኮ ሃራም ጋር በሚካሄደው ጦርነትና በሚያደርሰው ጥፋት ላይ እንደሚሆን ገልጸዋል። ወደ መደበኛው የሐሙስ ምሽት ዝግጅት ይሆናል። አሁን የምናልፈው ባህልና ማኅበረሰብ የፊዚክሱን ሊቅ አልበርት አንስታይንን የሥነ ልቡና ጠቢቡን ሲግመን ፍሮይድን ዕውቁ ደራሲ ራሲ ፎይደር ዶስት ቭስኪን እና እና ሌላውን ስመጥሩ ጥሩ ብዕረኛ የአገር ልጅ ሊዮ ቶልስቶይን የሕይወት ፍልስፍናና እምነት የሚመረምር መጽሐፍ ነው ዛሬ ባህል መድረክ የሚዘግበው በመጽሐፉ ጭብጦቹና የሕይወትን ትርጓሜ በሚትፈትሹ ጥያቄዎች ዙሪያ ከደራሲው ከዶክተር ዋልተ ንጉሥ ዳርጌ በጀርመኑ የድረስተን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር ነው። ከእሱ ጋር የተካሄደ ቃለ ምልልስ። አንተ ማለታችን ወጣት ፕሮፌሰር በመሆኑ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያየው። የምሽቱንም በሁዱ የራዲዮ መጽሔት ምጥን ዝግጅት እልባት ካደረገበት ነው የሚጀምረው። የስነ ልቦናውን ጠቢብ ፍሮይድን ሃይማኖትን ወይም እምነትን የብዙዎች ቅዠት አድርጎ ሲመለከተው ትዳስሳለ። አንዳቸው የሌላቸው ተጽዕኖ በሌላ ዘመን በሌላ ሁኔታ ውስጥ የነበሩም ቢሆን አንዳቸው የሌላቸውንም ስራ የሚመለከቱበትን ታነሳለ። መጽሐፍህ በርካታ ገጽታዎች አሉት። እስኪ ገፋ አድርገን እንመለከትና ሁለተኛውን አምድ እናንሳ። መጽሐፍህ የህይወትን ዋጋም ይመረምራል። የህይወትን ፋይዳን በተመለከተስ ምን ላይ ደረሱ እነኚህ የጥበብ ሰዎች ምን ምን ታዘብክ በጥናት? ከፍሮይድ እንጀምር። መቼም ፍሮይድ የሚበዛውን የምርምር ህይወቱን ያሳለፈው የሰው ልጅ በምድር ላይ ለምንድን ነው የሚኖረው የሚለውን ከስነ ልቦናዊ ምርምር አንጻር ነው ያየው እና እሱ ምንድን ነው ብሎ የሚያምነው ሰዎች በምድር ላይ የሚፈልጉት ደስተኛ መሆኑን ነው። እንደም ደስተኛ ከሆኑ ህይወታቸው የረካ ከሆነ ምንም ጥያቄ አያነሱ፣ ፊሎሶፊ የሚባለው ራሱ አያስፈልግም። ሰዎች ጥያቄ መጠየቅ የሚጀምሩት በህይወታችን የሆነ ነገር ሲጎድል ነው። ለሳይንስ ሁሉ ምክንያቱ በህይወታችን የጎደለ ነገር ስላለ ነው። ባይጎድል ኖሮ ፍለጋው አይጀመርም አይጀመርም። ምንም በቃ ሰው አይፈልግም። በቃ ደስ ብሎት ነው የሚኖር ነው ብሎ ያምንና ስለዚህ የፍለጋችን ሁሉ ምክንያቱ ያለ መደሰት ነው ያለ መርካት ነው። ለዚህ ምክንያቱ ምንድን ነው ብሎ ሲያስብ በሰው ልጅ የስነ ልቦና ህይወት ውስጥ ሁለት አይነት ኢንስቲንክት ወይም ደመ ነፍስ የምንላቸው በጣም መሰረታዊ የሆኑ ደመ ነፍሶች አሉ። አንደኛው የፍትወት ደመ ነፍስ ነው። ሁለተኛው ደግሞ የአግሬሽን በአማርኛ ምን ብዬ እንደምተረጉሙ አላውቅም። ስሜት በኃይል የሚገለጽበት ራስን በኃይል መግለጽ ኢንስቲንክት ኦፍ ሴክስ አንድ ኢንስቲንክት ኦፍ አግሬሽን። እነዚህ ሁለቱ ነገሮች ካልረኩ ሰው ደስተኛ አይደለም። እነዚህ ነገሮች ደግሞ ሲረኩ ሰው ጥያቄ ያቆማል። ችግሩ ግን እነዚህን ሁለቱን ነገሮች በአንድ ጊዜ ማርካት አይቻልም። የፍትወት ስነ ልቦና የምንለው አላማው ፍቅር ነው፣ ሰዎችን ወደ አንድ ማምጣት ነው፣ ማሰባሰብ ነው እና ትልቅ ኦርጋኒዝም እንዲሆኑ ማድረግ ነው። ኢንስቲንክት ኦፍ አግሬሽን ደግሞ የዛ ነው፣ ተቃራኒ ነው። ሀሳቡ ዲሶሺዬት ማድረግ ነው፣ ማራራቅ ነው፣ ሞት ነው። የሚረካው በመግደል ነው በኦርጋኒዝሙን በመበታተን ነው። እና እነዚህ የሚያስደንቁ ሁለት ደመ ነፍሶች ሚዛናቸው ሲስተካከል ሰው አርፎ ይቀመጣል። ግን ሚዛኑ በተዛባ ቁጥር ይህንን ሚዛን ለማስተካከል የምናደርገው የትኛውም አይነት መዋተት፣ የትኛውም አይነት ድካማችን ይህን ሚዛን መጠበቅ ነው ብሎ ያምናል። ዶስቶየቭስኪ፣ በጣም የሚገርመ እሱ የነጻነት ነጻነትን ነው የሚያውጀው። እንግዲህ በስራዎች ሁሉ በቃ የሰው ልጅ ትልቁ ስጦታው ትልቁ ሐሴቱ ነፃነት ነው እና የሰው ልጅ ዓላማው ይህን ነጻነት በበጎ ፈቃዱ ማስረከብ ነው። ለዚ ትልቁ ድሉ መስጠት ነው። ነጻነቴ ብለው ነጻነት አጥብቀው የያዙ የመጨረሻ ሚዝራበል በጣም የማይደሰቱ ሰዎች ናቸው። የክርስትና ትልቁ ምንድን ነው ኢኖቬቲቭ የሆነው ኦሪጂናል የሆነው ሀሳብ ማንም ሰው ከዛ በፊት አምጥቶት አያቅም ነው የሚለው እሱ። የክርስትና ትልቁ ድሉም ወይም ለሰው ልጆች ያደረገው አስተዋጽኦ ነጻነትን በፈቃድ መተው ነው ይልና እንደውም ከማቴዎስ ወንጌል ምዕራፍ 16 ይመስለኛል ጌታ ኢየሱስ ነፍሱን የሚወድ ሁሉ ያጠፋታል፣ ነፍሱን ግን በፈቃዱ የሚተው ያገኛታል የሚለውን ነገር በቃ ይህን ነው ሰለብሬት የሚያደርገው ዶስቶየቭስኪ። ቶልስቶይ ደግሞ የሚለው ምንድን ነው? የሰዎችን የመኖር አላማ ለማየት እስቲ ወደኋላ መለስ፣ እኔ ብለን ከግሪኮች ይጀምርና እስከ ዛሬ ድረስ የሰዎች ትልቁ ኮንትሪቢሽን አሁን፣ ጦርነት፣ ረሃብ፣ እርስ በርስ መጋደል ምናምን ወደ ጎን አድርገን እስቲ ሰዎች ያመጡ ትልቁ ነገር ምንድን ነው ብንል እራሳቸውን ፐርፌክት የማድረግ ፕሮሰሳቸው ወደ ፍጹምና የማምጣት ፕሮሰሳቸው በተለይ በሳይንስና በስነ ጽሁፉ አለም በቃ እሰየው የሚያሰኝ ነው። ሰዎች ሀሳባቸውን ያመጡና በመጽሐፍ ለማንም ሰው ያጋልጡታል፣ ራቁቱን ያቀርቡታል። ሌሎቹ ቢወዱ ይቀበሉታል፣ ባይወዱ ይጥሉታል። የወደዱቱ ደግሞ በዛ ላይ ይጨምሩና እንደዚህ እያሳደግን እያሳደግን ነው እዚህ የደረስ ነው። እና የሰው ልጅ ትልቁ ተልእኮ በምድር ላይ ራስን ወደ ፍጹም ማምጣት፣ ጎረቤቱንም ወደ ፍጹም እንዲመጣ መርዳት ፐርፌክሽን ነው። ከዚህ ስንጎድን ደመነፍሳዊ ይሆናል። አሁን ፍሮይድ ደመነፍስን ማርካት ነው የሰው ልጅ አላማ የሚለውን ዶስቶኤቭስኪም አይንሽታይንም አይቀበሉትም፣ ቶልስቶይም አይቀበሉትም። እንደውም የሰው ልጅ ትልቁ ሲቪላይዝድ ነው የሚያሰኘው ነገር ደመነፍስን ትቶ ከዛ በላይ ለሌላው ሰው ለሌላው ሰው ራስን ማቅረብ ነው፣ ራስንም ፍጹም ማድረግ ሌላውን ፍጹም እንዲሆን መርዳት ነው በሚል እንደዚህ ነው የሚመልሱት፣ የሰው ልጅ ህይወት አላማ የሚለውን ዶክተር ዋልተ ንጉስ። ይሄ የሰው ልጅ የመኖር አላማ ወይም የህይወት ትርጉም ቀደም ብለን እንዳነሳ ነው በዘመናት ውስጥ በተለያዩ ጊዜያት በተለያዩ ሰዎች በተራውም በተጠበበውም ይነሳሉ። በኪነ ጥበብ ስራዎች እንመለከተዋለን። ያለቀ መልስ የሚገኝለትም አይመስለኝም። ጥያቄውም ይቀጥላል፣ መልስ ፍለጋውም እንዲሁም። ነገር ግን አንዳንድ ጊዜ ከሌላ ጊዜ በበለጠ ጥበቅ አድርገን እንድንመለከት፣ እንድንጠይቅ ያደርጋሉ። ይልቁንም የበረታ የኑሮ ጫና፣ የበረታ የተሳከረ ሁኔታ ውስጥ መግባት እነኚህን ጥያቄዎች በቅጡ እንድንመረምር፣ ስለ ራሳችን የበለጠ እንድንረዳ፣ እንድናውቅ ይጋብዛሉና እስኪ ከነኚህ ታላላቅ የጥበብ ሰዎች ምሁራን እንንጠቅና የራሳችንን እናድርገው። በተራው ሰው አይን እነኚህን ጥያቄዎች እናንሳ። ለምን ተፈጠርኩ? ቀደም ብላ ያነሳው ጥያቄ ይነሳል። ምንድነው ትርጉሙ? ምኖርለት ይነሳል። እነኚህም መጠየቅ በቻልን ቁጥር ደግሞ ምናልባትም የተሻለ ሰው የመሆን እድል ይሰጠን ይሆናል ተብሎ ይታሰባልና፣ አንተ እንዴት ታየዋለ? ከነኚህ ምሁራን ውጭ እንደ አንድ ሰው፣ እንደ ግለሰብ፣ ይልቁንም ደግሞ ማህበረሰብ ውስጥ በሚታዩ ጥቅራኔዎችና ግጭቶች አይን እንዴት ትመለከተዋል? ይህን ጥያቄ ምን አይነት ጥያቄዎችን ሰዎች ማንሳትስ፣ መመርመርስ፣ ማዛመድስ አለባቸው ካሉበት ነባራዊ ሁኔታ ጋር? ይሄ ጥያቄ ይገርማል። እኔ በጣም ፐርሰናል የሆነ ጥያቄ ነው። መግቢያችን ላይ እንደተነጋገርን ከዛሬ 18 ዓመት በፊት ከኢትዮጵያ ወደ ጀርመን ሀገር ለትምህርት መጣውኝ። ጀርመን ሀገር ማስተር ሴን ከሰራውኝ በኋላ የፒኤችዲ የመስራት እድል አገኘው። ከዛ በኋላ ደግሞ በአንድ ዩኒቨርሲቲ የማስተማር እድል ሳገኝ በሶስቱም ዩኒቨርሲቲዎች ውስጥ እኔ ማርበብ በነበርኩበት ጊዜ ጥቁር ከአፍሪካ እኔ ብቻ ነኝ። አሁን እኔ በማስተምርበት ዩኒቨርሲቲ እኔ ብቻ ነኝ ከአፍሪካ በመምር ደረጃ። በተማሪ ራሱ አሁን ከአፍሪካ በኤሌክትሪካልና በኮምፒውተሩ ጥቁሮች አላቅም። ይሄ ብቻ ሳይሆን በጀርመን የሚበዙት የሚታወቁት በስደተኝነት ነው፣ እና የሚበዛው ሰው እንደዛ ነው የሚያይ ኢቨን በዩኒቨርሲቲ ውስጥ ስማርም ሳስተምርም የመጀመሪያው ኢሜጅ የሚስሉት እኔ ስደተኛ እንደሆንኩ ነው። እንደ ማንኛውም ስደተኛ ነው የምታየው። እና እንደዚህ አይነቱ የቀንተቀን ተቀን ልምምድ ማንኝ ኔ የሚለውን ጥያቄ ሳልወድ እንድጠይቅ ያደርገኛል፣ ጎላ ያደርገዋል። ማንኝ ኔ? ለምንድ ነው የምኖረው? ለእኔ ግድ የሚለው አለ ወይ? የኔ መኖር ለሌላው ሰው ልዩነት ያመጣል ወይ? እኔ ስለ ራሴ ከራሴ ጋር ታርቅ ታርቄያለሁ ወይ በራሴ በገጽታዬ ይሁን በምኖርበት ኖሮ ታርቄያለሁ ተቀብዬው ነው የምኖረው የሚለው ነገር በየቀኑ የምጠይቀው ነገር ነው እና የእምነት ሳይኖረን ማነኝ እኔ የሚለውን ነገር ሳንመልስ የምኖርለት ነገር ለምንድነው ብዬ ሳልመልስ መኖር አልችልም። እንግዳችንን፣ አላ አመሰግናለሁ። የማጠቃለያ ዜና ላሰማ። በሻሸመኔ ከተማ ነሐሴ 6 2010 ከተፈጸመው የሰው መግደል ወንጀል ጋር ተያይዞ በስድስት ሰዎች ላይ ክስ ተከፍቷል። በአዋሳ ከተማ ከትናንት በስቲያ መስከረም 29 ምሽት በተለምዶ አሮጌው ገበያ ተብሎ በሚጠራው ትልቁ የገበያ ስፍራ የደረሰው የእሳት ቃጠሎ የነጋዴዎችን ንብረት ሙሉ ለሙሉ ማውደሙን ነዋሪዎች ገለጡ። የሳውዲው ጋዜጠኛ ጃማል ሀሾጊ በድንገት መጥፋትና የደረሰበት አለመታወቅ በሳውዲ ባለሥልጣናትና በሸሪኮቿ ላይ ማዕቀብ የሚያስከትል በመሆኑ ፕሬዚዳንት ዶናልድ ትራምፕ አስቸኳይ ምርመራ እንዲያካሄዱ አንድ የዩናይትድ ስቴትስ የሴናተሮች ቡድን ጥሪ አቅርቧል። ይህ በእንዲህ እንዳለ የሳውዲው ጋዜጠኛ ጃሚል ሀሾጊ የደረሰበት መጥፋት ምናልባትም ተገድሎ ይሆናል የሚለው ጥርጣሬ በዓለማችን ጋዜጠኞች የሚደርስባቸውን ስጋት የሚጨምር መሆኑን የአሜሪካ ድምጽ ቪኦኤ ዲሬክተር አማንዳ ቤኔት አስታውቀዋል። በሌላ በኩል ደግሞ የሳውዲ አረቢያ ጋዜጠኛ የሆነውና ለዋሽንግተን ፖስት ጋዜጣም የሚጽፈው የጃማል ሀሾጊ ደብዛ ድንገት በመጥፋት በጥልቅ ያሳሰባቸው መሆናቸውን የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ ዋና ስራ አስፈጻሚ मी चंद लाल सिंह አድማጮ የተከበራችሁ አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ ነገ አርብ በተለመደው ማለት ከምሽቱ ሶስት ሰዓት እስከምንገናኝ በእኛ በኩል እኔ አዲሱ አበበና ቆንጅት ታየ ነን አብራችሁን ስላመሻችሁ እናመሰግናለን ቀጥሎ የትግርኛ ዝግጅት ይቀርባል በእኛ በኩል ሰላም ለና ደህና እደሩ Kun yi da da